ስፖርት። ሰላም! የተከበራችሁ አድማጮቻችን፣ ይህ ሳምንታዊው የስፖርት ዝግጅታችን ነው። ኢትዮጵያና ኤርትራን በእግር ኳሱ ሜዳ ከረጅም ዓመታት በኋላ ያገናኘው የሴካፋ ቻምፒዮና መጀመር የጀርመን ታዋቂ የቡንደስሊጋ ክለቦች ሰሞኑን በምዕራብ ጀርመን በደረሰው የጎርፍ አደጋ ለተጎዱ ወገኖች የገንዘብ ድጋፍ ማድረጋቸው፣ እንዲሁም የፎርሙላ አንድ ተወዳዳሪው ሉዊስ ሃሚልተን በገዛ ሀገሩ ድል መቀናጀቱን የሚሉትና ሌሎችም ስፖርታዊ መረጃዎች የተካተቱበት ሳምንታዊው የስፖርት ጥንቅራችን እንደሚከተለው ተሰናድተዋል። ከፕሮግራሙ ጋር አብራችሁን ቆዩ። የኢትዮጵያና የኤርትራ ብሔራዊ የእግር ኳስ ቡድኖች ከረጅም ዓመታት በኋላ በአንድ ሜዳ ያገናኘው የሴካፋ ከ23 ዓመት በታች ውድድር ባለፈው ቅዳሜ በውድድሩ አስተናጋጅ በሆነችው በባህር ዳር ዓለም አቀፍ ስታዲየም በድምቀት ሲጀመር የመክፈቻው ተጋጣሚ የነበሩት ኢትዮጵያና የኤርትራ ብሔራዊ ቡድኖች ሶስት ለሶስት በሆነ አቻ ውጤት ተለያይተዋል። ለኢትዮጵያ ብሔራዊ ቡድን ቀዳሚውን ጎል ዊሊያም ሰለሞን ሲያስቆጥር ሁለቱን ጎሎች ደግሞ አቡበከር ናስር ከመረብ አሳርፏል። በኤርትራ ብሔራዊ ቡድን ደግሞ በዕለቱ ድንቅ እንቅስቃሴ ያሳየው አሊ ሱሌማን ሶስት ጎሎችን ከመረብ በማሳረፍ በእለቱ ሃትሪክ ሰርቷል። በሶስት ምድብ ተከፍሎ ዘጠኝ ብሔራዊ ቡድኖች እየተካፈሉበት በሚገኘው ይኸው የሴካፋ ውድድር እስከ ፊታችን ሐምሌ 23 2013 ድረስ በባህር ዳር እየተካሄደ የሚቆይ ሲሆን የውድድሩ አጠቃላይ ሂደትና እንዲሁም ስለ ኢትዮጵያ ብሔራዊ ቡድንም ዝግጅትና ውጤትን በተመለከተ በኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት አላፊ ከሆኑት ከአቶ ባህሩ ጋር የስፖርት ዝግጅት ክፍ ተከታዩን ቆይታ አድርጓል። መካሄድ ከጀመረ ዛሬ ሁለተኛ ቀን ላይ ነው የሚገኘው። በኢትዮጵያ ትልልቁ ርክቦችን ማዘጋጀት እንደምንችል ያሳየንበት የመክፈቻ ፕሮግራም ነበረ። ከዛ በተጨማሪ ደግሞ ባህር ዳር ደግሞ ያው እንግዶቿን በሚገባ በአሁኑ ሰዓት እያስተናገደች ነው ምትገኘው በባህር ዳር ነዋሪዎች እና እንደዚህም ደግሞ በተለያዩ የስራ ዘርፎ ውድድር በጣም ስኬታማ እንዲሆን የበኩላቸውን አስተዋጽኦ እያደረጉ ነው የሚገኙ። ከጥርታማ አንጻር አስፈላጊው ቁጥጥርና ክትትል እየተደረገ ነው የሚገኘው እና እጅግ በጣም ቅዳሜ ዕለት የተከናወነው በኢትዮጵያና በኤርትራ ብሔራዊ ቡድኖች መካከል የተካሄደው የመክፈቻ ጨዋታ ውጤቱ የተጠበቀውን ያህል ነው ወይ ከዝግጅቱ አንጻር? ከዛ ውጭ ደግሞ የሁለቱ ቡድኖች ከረጅም ጊዜ በኋላ መገናኘት ምንድን ነበር የፈጠረው ስሜት በሜዳ ላይ? ሜዳ ላይ እንግዲህ የሁለቱ ሀገራት ግንኙነት ትልቅ ድባብን ፈጥሯል። በተለይ ደግሞ ምክንያቱም በጣም ከረጅም ዓመት በኋላ ነው ይሄ በእግር ኳስ መድረክ ላይ የመገናኘት እድል የተፈ ይሄ ትልቅ ልባብና ማራኪ ነገሮችን ፈጥሯል የሚል እምነት አለኝ። የባህር ዳር ነዋሪም የኤርትራ ብሔራዊ ቡድንም እንኳን ደህና መጣችሁ ለማገት የተዘጋጁበት መንገድ ራሱ እጅግ በጣም ልብ የሚነካ በጣም አስደሳች እንደነበረ ነው መግለጽ ይቻላል። ከውጤቱ አንጻር እንግዲህ ያው ሶስት ብቻ ነው የተጠናቀቀ እውነት ለመናገር ያው

ሴት ሀሳብ መሆኑ አጠቃላይ ደግሞ ከዚህ ከኢትዮጵያና የኤርትራን ግንኙነት መልካም ከማድረግ አንፃር ደግሞ ሶስታቻ አቻ በሆነ ውጤት መለያየቱ ደግሞ አብዛኞቹ ያስደሰተ ሆኗል። ማለት ብቻ ሰሞኑን በጎርፍ አደጋ ክፉኛ የተጎዳችው ጀርመን የቡንደስሊጋ ክለቦች የሆኑት ባየር ሙኒክና ቦርሻ ዶርትሙንድ እንዲሁም የኮሎኝ ክለብ በአደጋው ለተጎዱት የሰብአዊ ድጋፍ እንዲሆን የገንዘብ ድጋፍ ማድረጋቸውም ታውቋል። ይኸው በምዕራብ ጀርመን በሚገኙ ክፍለ ግዛቶች ውስጥ ባለፈው ሳምንት በተከታታይ ቀን በጣለው ከባድ ዝናብ ምክንያት በተከሰተው የጎርፍ አደጋ በመቶዎች የሚቆጠሩ ሰዎች ለህልፈት ሲዳረጉ፣ በርካቶችም ቤትና ንብረታቸውን አጥተዋል። የባየር ሙኒክና የኮሎኝ ክለቦች ለእነዚህ ተጎጂዎቹ አለኝታነታቸውን ለመግለጽም ወደ 100 ሺህ ዩሮ የሚጠጋ የገንዘብ ድጋፍ ማድረጋቸውም ታውቋል። ቦሩሻ ዶርትሙንድም ደግሞ ለተጎዱ ወገኖች የገንዘብ ድጋፍ ለመስጠት ቃል መግባቱንና ለዚሁ በጎ አድራጎት የሚውልም የእግር ኳስ ግጥሚያ ለማዘጋጀት ማቀዱንም ተሰምተዋል። በሌላ ዜና ደግሞ የጀርመን ኦሎምፒክ እግር ኳስ ብሔራዊ ቡድን ጃፓን ውስጥ ከሆንድራስ አቻው ጋር እያደረገ የነበረው የወዳጅነት ጨዋታ በዘረኝነት ሳቢያ የጀርመን ብሔራዊ ቡድን ተጫዋቾች ጨዋታው ሳይጠናቀቅ ከሜዳው ለቀው መውጣታቸውን የጀርመን እግር ኳስ ማህበር ይፋ አድርጓል። ባለፈው ቅዳሜ በዋካያም በሁለቱ ብሔራዊ ቡድኖች መካከል እየተካሄደ በነበረው የወዳጅነት ግጥሚያ ላይ የሆንዱራስ ብሔራዊ ቡድን በ21 ኛው ደቂቃ ላይ በዳግላስ ማርቴንስ ግብ ቀዳሚ ለመሆን ችለው የነበረ ቢሆንም በ84 ኛው ደቂቃ ላይ የጀርመን ብሔራዊ ቡድን በፊሊክስ ሁዱካይ አማካኝነት አቻ ለመሆን ችለው የነበረ ቢሆንም በጀርመናዊው ተከላካይ ጆርዳን ቱሩናሪጋ ላይ ከሆንድራስ ተጫዋች ዘረኝነት የተሞላበት ቃል በተጫዋቹ ላይ መሰንዘሩን ተከትሎ ጨዋታው ሊጠናቀቅ አምስት ደቂቃ እየቀረው የጀርመን ብሔራዊ ቡድን ተጫዋቾች በተቃውሞ ጨዋታውን አቋርተው ከሜዳ ወጥተዋል። የብሔራዊ ቡድኑ አሰልጣኝ ስቴፈን ኩንዝም ይህንን የተጫዋቾቹን ውሳኔ ተከትሎ እንደተናገሩት ከተጫዋቾች በአንዱ ላይ የዘረኝነት ስድብ ጥቃት ከተፈጸመ ጨዋታውን ማካሄድ አማራጭ አልነበረም ሲሉ የተጫዋቾቹን ውሳኔ በመደገፍ አስተያየታቸውንም ሰጥተዋል። በኢትዮጵያ የስፖርት ጋዜጠኝነት በህትመትና በኤሌክትሮኒክስ መገናኛ ብዙሀን ዘርፍ ከሀያ አምስት አመታት በላይ ላገለገለው አንጋፋው ጋዜጠኛ መሸሻ ወልዴ በሙያው ላበረከተው አስተዋጽኦና አርአያነቱ የምስጋና ፕሮግራም በመካሄድ ላይ ይገኛል። በተወሰኑ በኢትዮጵያ ፕሪሚየር ሊግ ተሳታፊ ሆኑ ክለቦች ደጋፊዎች የግል ተነሳሽነት የተጀመረው ይኸው የምስጋና ፕሮግራም ጋዜጠኛው ለረጅም አመታት በሙያው ላበረከተው አስተዋጽኦ በሕይወት እያለ አክብሮትና ምስጋናን ለመግለጽ ለሌሎችም አሪያነትን ለመፍጠር ታስቦ ዝግጅቱ በመካሄድ ላይ መሆኑን የዝግጅቱ አስተባባሪ ከሆኑት አንዱ ለሀያ አመታት በኢትዮጵያ ኤሌክትሪክ ክለብን በመደገፍ የሚታወቀው አቶ ሰለሞን ተሾመ ወይም በሜዳ የቅጽል ስሙ ሰለሞን ኤልፓክ ስለ ፕሮግራሙ አላማ ተከታዩን እንዲህ ይላል። መቼ ማለት ለማንም ሰው ሰለቸኝ ሳይል ትንሽ ሜዳ አንስቶ ከትንንሽ ውድድሮች አንስቶ እስከ ዋናው እስከ ትልቁ የአፍሪካ መድረስ ድረስ በሚሄድ ትልቅ ስራ የሠራ ባለሙያ ነው። በተለይ የአገርኛ Yeah, so if uh, so you see what I'm ሰውን በሕይወት እያለ ማክበር እናመሰግናለን የማለቱ እንቅስቃሴ ምን ላይ ደርሳችኋል? ምን ስሜት ፈጥሯል? ይሄ እውነት ነው፣ ጥያቄ ነው ያመጣሽ። እኛ የዚህ ሀሳብ ጀማሪዎች እንደሆነ እንጂ ሁን በቀጣይ ብዙ አካላት ይህን ነገር ያስቡበታል ብዬ አስባለሁ። እንደውም መሸሻ እንግዲህ እንዳልኩሽ በጣም ኢትዮጵያ ውስጥ አሁን ላሉ ጋዜጠኞች ትልቅ ትልቅ አሪያ ሆኖ እዚህ ደረጃ ለመድረሳቸው ትልቅ ምክንያት የሆነ ሰው ነው እና ናቸው ባልደረቦቹ። ይህንን ማድረግ ነበረባቸው። ነገር ግን እኛ መሸሻን እኛ ምክንያት ሆነን እኛ ስምንት ሰዎች ንነት እንጂ ሙሉ ስፖርት ማህበረሰብ የሆኑ ኢትዮጵያዊ በሙሉ መሸሻን ያመሰግነዋል። ምክንያቱም እኛ ጥቅሜን ናሳብ ስበን መጀመሪያ በሶሻል ሚዲያ ባወጣንበት ሰዓት ከውጭም አለማት ከብዙ ቦታዎች ላይ ከአሜሪካንም፣ ከደቡብ አፍሪካም ብዙ ወዳጆቻችን እየደወሉ ክለቦች አሉ፣ ተጫዋቾች አሉ። በተዋረ እስከ ባለ አምስት ድረስ ለዚህ ምስጋና ፕሮግራም ይሳተፋሉ ያላቸው ሰዎች የካርዶች አዘጋጅተን በባለፈው ሳምንት ጀምሮ ለዚህ አካላት ጃቢዎችን ማድረስ ጀምረናል። በቀጣይ እንግዲ የመጨረሻው ትልቁና ዋና መርአቶቃችን የሚሆነው ባለን ፕሮግራም መሰረት የመዝጊያ ስብሳታችንን ጊ መጨረሻ እናደርጋል። ለጊዜው ይህን ይመስላል መርአቶቻችን፣ በዚሁን በደገብሽ ተዋረ ያለ ነው። እኛም ደግሞ ፈርቀዳጅ ነው ብዬ አስባለሁ። በመጨረሻም በሲሊቨርስቶን በተካሄደው የብሪቲሽ ግራንድ ፕሪ የፎርሙላ አንድ የመኪና አሽቀደድም ብሪታናዊው የማርቼዲስ ተወዳዳሪ ሉዊስ ሃሚልተን በሀገሩ አሸናፊ ሆኗል። ወደ አንድ መቶ አርባ ሺህ ደጋፊዎች በተሰበሰቡበት ትላንት በተካሄደው ውድድር ቀዳሚ ሆኖ በመግባት ውድድሩን ያሸንፍ እንጂ አጠቃላይ ውድድሩን በነጥብ እየመራ የሚገኘው ማክስ ቨርስቶፕን በውድድሩ ላይ በሃሚልተን በደረሰበት ግጭት ከውድድሩ ውጪ ለመሆን በመገደዱን ተከትሎ በውድድሩ ላይ በተፈጠረው ነገር መከፋቱንና በተወዳዳሪው ድርጊትም ማዘኑን ተናግሯል። በዚሁ ውድድር ላይ ቻርልስ ክላርክ ሁለተኛ ሆኖ ሲገባ፣ ቫለሪ ቦታስ በሶስተኝነት ውድድሩን አጠናቋል። የተከበራችሁ አድማጮቻችን፣ ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። ስለተከታተላችሁን በማመስገን በዚሁ ሰናበታለሁኝ። መልካም ሳምንት።